ሰላም ጤና ስጥልኝ። እንደምናምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት መጋቢት 13 2013 ዓ.ም የጋቢና ቬ መሰናዶ ጀምሯል። በዛሬ ምሽት ከምናስደምጣችሁ መካከል ጥቂቶቹን እናስተዋውቃችሁ። በሰሜን ሸዋ ዞን አጣዬ ከተማ ውስጥ ተፈጥሮ የነበረው በጦር መሳሪያ የታገዘ ግጭት አድማሱን አስፍቶ ዛሬ በኦሮሞ ብሔረሰብ ዞን ከሚሴ ከተማና ዙሪያዋ ለሰዎች ሞት፣ አካል ጉዳትና ንብረት ውድመት ምክንያት መሆኑን የአይንማኞች ለአሜሪካ የአሜሪካ ድምፅ ተናግረዋል። ጫረሰሰው የሚደርስ የሚያረጋጋው ትክክለኛው የመንግስት አካል መቶ እንኳ ሰው ያለው መፋጀቱ እንዲቆም አለማድረጋቸው በጣም ያሳዝናል። በዚህ ዙሪያ ዘገባ አለን። በሌላ በኩል ከወጣት ስራ ፈጣሪዎች ጋር በተያያዘ ዛሬ ጥቅሙን ጨርሶ ሲጣል አትክልት ሆኖ የሚበቅል የወረቀት ቦርሳ ከሰራች ወጣት ጋር እናስተዋውቃችኋለን። ከዚህ በፊት ጥቅም ውሎ የነበረ ወረቀት አሁን ደግሞ በድጋሚ ተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘርን እንጠቀማለን። አታክልት ዘሩ ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ምክንያቱም በማይኖርበት መንገድ እንጠቀመው የሚበቅሉ ቦርሳዎች ወይም ፕላንተብል ባክስ መስራች ረድኤት ታደሰን የሰማ ነው የምሽቱ እንግዳችን ናት ስፖርትና ሌሎች ዘገባዎችንም ይዘናል አብራችሁን ለማምሸት ስለፈቀዳችሁ በቅድሚያ እያመሰገንን ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ እያስተናገድናችሁ እንቆያለን አሁን ወደ ዜናዎቹ እንሻገር በትግራይ ክልል ሁኔታ ላይ እንዲነጋገሩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ አዲስ አበባ የላኳቸው ሴናተር ክሪስቶፈር ኩንስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መገናኘታቸው ታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ እንደተናገሩት በትግራይ ክልል ያለው ሁኔታ፣ የኢትዮ ሱዳን ድንበርና የህዳሴው ግድብ ድርድር ጉዳዮች በውይይቱ ከተነሱት መካከል ናቸው። የኢትዮጵያ ሰብአዊ መብት ኮሚሽነር ዶክተር ዳንኤል በቀለም ከሴናተር ኩንስ ጋር በትግራይ ክልል ባለው የሰብአዊ መብት ሁኔታ ላይ መወየታቸውን በተመሳሳይ ለአሜሪካ ድምፅ አስረድተዋል። አድማጮች የዚህ ዜና ዝር ከሶስት ሰዓት በኋላ በሚደምጠው መርሐ ግብር ላይ ይቀርባል። የመድኃኒት አምራች ኩባንያው አስትራዘኒካ የሠራው የኮቪድ-19 ክትባት በበሽታው ሆስፒታል መግባት በሚያስፈልግ ደረጃ በጽኑ መታመምን መቶ በመቶ የመከላከል ፍቱንነት ያለው መሆኑን አስታውቋል። ክትባቱ የበሽታውን ምልክቶች በሚያሳይ ደረጃ መታመምን በመከላከል ረገድ ደግሞ 79 ከመቶ ፍቱንነት ያለው መሆኑ ተገልጿል። ኩባንያው እዚህ ግምገማ ላይ የደረሰው ዩናይትድ ስቴትስ ውስጥ 32449 ሰዎችን ባሳተፈ ሙከራ ውጤት ላይ ተመርክዞ መሆኑን ገልጾ ክትባቱ ምንም ዓይነት የጎንዮ የጤና ስጋት እንዳላሳየ በወጡ መግለጫ ላይ አመላክቷል። የኮንጎ ብራዛቪል እጩ ፕሬዚደንት ተፎካካሪ በኮቪድ-19 ምክንያት ማረፋቸው ተሰምተዋል። በመጪው ኮንጎ ሪፐብሊክ ፕሬዚደንታዊ ምርጫ ዋናው ተቃዋሚ ጌብሪ ፓርፌ ኮሌላ በኮቪድ-19 ምክንያት ህይወታቸው ማለፉ ተዘግበዋል። የኮሌላ ቃል አቀባይ እንደተናገሩት ተቃዋሚ ፕሬዚደንታዊው እጩ በተወለዱ በ60 ዓመታቸው ትናንት እሁድ ህይወታቸው ያለፈው ለህክምና ከብራዛቪል ወደ ፈረንሳይ በመወሰድ ላይ እንዳሉ ነው። ኮሌላ ትናንት እሁድ ለተካሄደው ምርጫ የመጨረሻ በነበረው የምረጡ ዘመቻ ላይ በ እና በመታመማቸው የተነሳ ሊካፈሉ አልቻሉም ነበረ። ሆኖም ቅዳሜ ዕለት ከሆስፒታል አልጋቸው ላይ ሆነው ለደጋፊዎቻቸው በቪዲዮ ባስተላለፉት መልእክት የኦክስጅን ማገዣ ማስክ በእጃቸው እያሳዩ እኔ ከሞት ጋር እየታገልኩ ነኝ፣ እናንተ ግን ለለውጥ ቆማችሁ ድምፃችሁን ስጡ ሲሉ ሲማጸኑ ተደምጠዋል። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የምሽቱ አስተናጋጃችሁ ኤደን ገረመኔ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። በሰሜን ሸዋ ዞን አጣዬ ከተማ ውስጥ ተፈጥሮ የነበረው በጦር መሳሪያ የታገዘ ግጭት አድማሱን አስፍቶ ዛሬ በኦሮሞ ብሔረሰብ ዞን ከሚሴ ከተማና ዙሪያዋ ለሰዎች ሞት፣ አካል ጉዳትና ንብረት ውድመት ምክንያት የሆነ ግጭት መፈጠሩን የአይንማኞች ማኞች ለአሜሪካ ድምጽ ሬዲዮ ተናግረዋል። የአማራ ብሔራዊ ክልላዊ መንግስት ለግጭቱ የኦሮሞ ነጻነት ግንባር ኦነግን ተጠያቂ ያደረገ መግለጫ በትላንትና እለት አውጥቷል። ክሱን መሰረተ ቢስ በማለት ያጣጣለው የኦሮሞ ነጻነት ግንባር በበኩሉ ትጥቅ የሌለን ሰላማዊ የፖለቲካ ድርጅት ነን ሲል ምላሽ ሰጥቷል። ትናንት ምሽቱንና ዛሬ እስከ ምሳ ሰዓት ባለው ጊዜ ውስጥ በከሚሴ ከተማና ዙሪያዋ በከባድ መሳሪያ የታገዘ የተኩስ ልውውጥ ሲደረግ እንደነበር አስተያየት ሰጪዎች ተናግረዋል። የከተማዋ ነዋሪ በተፈጠረው ድንገተኛ ጥቃት ተደናግጦ ከቤት መውጣት አለመቻሉንና በስልክ ልውውጥ የሞቱና የተጎዱ መኖራቸውን እንደሰሙ ጠቅሰዋል። ጠዋት አንድ ሰዓት የሚዋጋት መሳሪያዎች አቤት ለመቀመጥ እራሱ በቃ ህዝቡ፣ ህፃናቶች፣ ምናምን በጣም ስጋት ውስጥ ናቸው። በቃ ሁሉም እያለቀሰ ነው። ራሱ ጎረቤት ለጎረቤት ራሱ የምትሄዱበት ምንም እንትን የለም። እንኳን አይደለም ውጭ ላይ ልትወጣ ቀርቶ አይደለም። አምቡላንስ እየመጣ ነው። ቁስለኛ ራሱ ከየት እንደሚወጣ አታውቅም። አሁን እዛ ቆሜ ወደ ሆስፒታሉ ጋር ሬሳ ላነሳሴ እጅ እዛው አጠገቤ ሰው ተመጣ እንዳገኝ ነው የሚተኩሱት። ተመልከተኝ ጥይት ሰው እየገባ ነው በአምቡላንስ ወደ ሆስፒታል። አዎ ዚ የተመታ ሰው ሁለት አምቡላንስ ቆሙ እያነ Yo te digo, muy difícil. La የሚደርስ የሚያረጋጋው ትክክለኛው የመንግስት አካል መቶ እንኳ ሰው ያለው መፋጀቱ እንዲቆም አለማድረጋቸው በጣም ያሳዝናል። ከከተማው አምስት ኪሎ ሜትር ርቀት ባለችው ቀሎ ቀበሌና ከሚሴ ከተማ በግጭቱ ህይወታቸው ያለፈ ሰዎች የቀብር ስነ ስርአታቸው እንደተፈጸመ የመረጃ ምንጮች ለቪኦኤ ጠቁመዋል። ይሁን እንጂ ይህን ከገለልተኛ አካል ለማጣራት ያደረኩት ሙከራ አልተሳካልኝም። በከባድ መሳሪያ የታገዘ የተኩስ ልውውጥ በተደረገባት ከሚሴ ከተማ የደረሰውን ጉዳት ለማወቅ ጥረት ባደርግም አመራሩ አካባቢውን በማረጋጋት ተግባር ላይ በመሰማራቱ ላገኛቸው አልቻልኩም። የአማራ ክልል ብልጽግና ፓርቲ የክልሉ መንግስትና የአማራ ብሔራዊ ንቅናቄ አብን ጥቃቱን በማውገዝ መግለጫ ማውጣታቸው ይታወሳል። አብን በአካባቢው ሊደርስ የሚችለውን ጥቃት ግምት ውስጥ በማስገባት መንግስት አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ መስጠቱን አስታውሶ የክልሉ ልዩ ኃይል ከአካባቢው መንቀሳቀሱን በማየት በንጹሀን ላይ ተወሰደ ያለውን ወታደራዊ ጥቃት አውግዟል። ድርጅቱ በማህበራዊ ትስስር ገጹ ይፋ ባደረገው መግለጫው የአማራ ክልል መንግስትና ገዢው የአማራ ብልጽግና ፓርቲ ውስጣዊ አንድነታቸውን ከመቼ ም ጊዜ በበለጠ በማጠናከር ለሰርጎ ገቦችና ሴረኞች እንዲሁም የኢትዮጵያን መረጋጋት በማይፈልጉ የውጭ ኃይሎች የተቀነባበረ ሴራ ሳይንበረከኩ የተከፈተውን ዘር ተኮር ጥቃት በብቃት መመከት እንዲችሉና የአማራ ኃይሎች በጋራ እንዲቆሙ ጥሪ አስተላልፏል። የአማራ ብልጽግና ፓርቲም ተመሳሳይ መግለጫ ያወጣ ሲሆን በአጣይ አካባቢ የተወሰደውን ጥቃት አውግዞ የክልሉ መንግስት ድርጊቱን በማጣራት መውሰድ ያለበትን ህጋዊ እርምጃ እንደሚወስድና ይህንንም ለህዝብ ይፋ እንደሚያደርግ አረጋግጧል። የአማራ ብሔራዊ ክልላዊ መንግስት በበኩሉ የኦነግ ቡድንና እሱን መሰል ተባ ተባባሪ አካላት በአገር ሽማግሌዎችና በሃይማኖት አባቶች ጥረት የወረደውን እርቀ ሰላም ምክንያት በማድረግ ከአርብ መጋቢት 10 2013 ዓም ጀምሮ በከባድና በቡድን መሳሪያ ጭምር በምታገዝ የተደራጀ እና ብዛት ያለው የታጠቀ ኃይል ወሰደ ያሉን ጥቃት ነውረኛ ሲል ነበር የገለጸው። በአቶ አራርሶ ቢቄላ የሚመራው የኦሮሞ ነጻነት ግንባር ምክትል ሊቀመንበር ቀጀላ መርጋሳ የግጭቱ ምክንያት ኦነግ ነው መባሉን አስተባብለዋል። የሆነ ያለበት የምለው መሰረተ ቢስ ክስ ነው። እኛ ሰራዊትም የለንም፣ ትጥቅም የለንም። ሰላማዊ ትግል ላይ ያለ ነው፣ ህጋዊ ፓርቲ ነን። ስለዚህ ይህንን ማን ከየት አቅጣጫ እንደዚህ አይነት መግለጫ እንደምሰጥ አላቅም፣ አልሰማውምም። የኦሮሞ ህዝብና የአማራ ህዝብ ለዘመናት አብሮ የኖረ የተዋለደ የተጋባ የተዛመደ በደም አንድ የሆነ ህዝብ ነው። እዚያ አካባቢ ከቅርብ ጊዜያት ወዲህ መፋጠጦች እና አልፎ አልፎም ደም አፋሳሽ ግጭቶች እየተከሰቱ ስለሆነ ምንድን ነው ምክንያቱ ይላሉ። ግጭቶች ኢትዮጵያ ውስጥ አዲስ ነገር አይደሉም። ከድሮ ጀምሮ ጎረቤት ሀገሩ ኢብን ኦሮሚያ ውስጥም ኦሮሞም ከኦሮሞ አንዳንድ ጊዜ የሚጋጭበት ጎረቤት ህዝቦች በመሬት በግጦሽ በተለያዩ ማህበራዊ እንትኖች ላይ ግጭ ግጭቶች ይኖራሉ። ግን አንዳንድ ጊዜ ደግሞ የፖለቲከኞች ደግሞ ይህንን ግጭት ለፖለቲካ ፍጆታ ይጠቀሙበትና ያራግቡታል። በህዝቡ መካከል የጥላቻ እንትን ይዘሩታል። ይሄ ተጨምሮበት እንግዲህ ግጭቶች ማባባስ የተለመደ ነው። መቆም አለበት። ግጭት ለማንም አይበጅም። ሀገር አለመረጋጋት ውስጥ ስትገባ ሁሉም ይጎዳል፣ ማንም አይጠቅምም። በሰሞኑ በተከሰተው ግጭት የድርጅታችሁ አቋም ምንድን ነው? እኛ ማንኛውም ግጭት ግድያ፣ መፈናቀል ስበርስ ግጭት አግባብ አይደለም ነው የምንለው። በሰብአዊ መብት አንጻርም ስታየው በአጠቃላይ በጉርብትና አብሮነት ላይ ተጽዕኖ አለው። እንደዚህ አይነት ነገር መወገድ አለበት። የኦሮሞ ሕዝብ ከጉረቤቶቹ ጋር አብሮ በሰላም መኖር ፒስፉል ኮኤግዚስተንስ። አሁን የተፈጠረው ግጭት በምን መልኩ መፈታት አለበት ይላሉ? የግጭቱን መንስኤ መፈለግ ነው። በዛ አንጻር እንግዲህ መብት የፈለገለት በሰሜን ሸዋ ዞን አጣዬ ከተማ በወታደራዊ ትጥቅ የታገዘ ግጭት ከተቀሰቀሰ ወዲህ በሸዋ ሮቤት ካራቆሪ አካባቢና በ ከሚሴ ተከታታይ ግጭቶች የተፈጠሩ ሲሆን ዘግይቶ በደረሰን መረጃ መሰረት መከላከያና ልዩ ኃይሉ በመግባቱ አካባቢዎቹ መረጋጋታቸውን ለማወቅ ተችሏል። ካጣየው ግጭት ጀምሮ የሞቱና የቆሰሉ ሰዎችን በቁጥር መለየት ባይቻልም በከሚሴ ጠቅላላ ሆስፒታልና በደሴ ሪፈራል ሆስፒታል ከ25 በላይ ሰዎች በጥይት ጉዳት ደርሶባቸው ሕክምና መውሰዳቸውን ከሕክምና ተቋማቱ የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ታዩ ዘገባ ደግሞ ከአንዲት ወጣት የፈጠራ ባለሙያ ጋር ያስተዋውቀናል። ወጣቷ ረድኤት ታደሰ ትባላለች። ረድኤት ከአዲስ አበባ ዩኒቨርሲቲ ስነ ህንጻ ተምራ ከተመረቀች አራት ዓመት ሆኗታል። ገና ከልጅነቷ ጀምሮ ተወልዳ ባደገችበት በሐዋሳ ከተማ በመኖሪያ ግቢያቸው ውስጥ ፍራፍሬዎችን በመትከል ከአትክልቶች ጋር ቁርኝት እንዳዳበረች ትናገራለች። ካደገች በኋላ የፕላስቲክ ፌስታሎች በአየር ንብረት ላይ የሚያመጡትን ጫና ስትረዳ ደግሞ ለዚህ ነገር መፍትሔ ለመፈለግ ከአጋሯ ህሊና ታደሰር ጋር በመሆን የተለያዩ ሙከራዎችን አድርጋለች። በዚህ ሂደት ውስጥም ተመልሶ በጥቅም ላይ መዋል የሚችል የወረቀት ቦርሳ ያዘጋጁ ሲሆን ይህን ቦርሳ ልዩ የሚያደርገው አገልግሎቱን ሲጨርስ የለማ መሬት ላይ ተጥሎ የተለያዩ የአትክልት አይነቶች ሆኖ መጽደቅ መቻሉ ነው። ወደ ደኢት ተተክሎ ስለሚበቅለው ቦርሳ አጀማመር እንዲህ ታስረዳለች። እኔ ማለት ተወልጄ ያደኩት ሐዋሳ ነው። ከሶስት ሴቶች ጋ ነው ያደኩት። በልጅነታችን እኛ አትክልት ስንኮተኩት የተለያዩ ፍራፍሬዎችን ስናሳድግ ነው በቤታችን ውስጥ ያደግ ነው አሁንም ድረስ ያደግነበት ቤት ውስጥ የማንጎ፣ አቮካዶ፣ የተለያዩ ፍራፍሬዎች አሉ። እንደ አንድ ግዴታም ነበር የሚታይብን በልጅነታችን ስናድግ ማለት ነው እነሱን መንከባከብ። እሱም ወደዚህ የመጣ ይመስለኛል። ከዛ በኋላ በሁለት ሺህ አስራ ዘጠኝ ነው ይህን ነገር ሀሳብ ያመጣሁት ነበረ። ወደ ሀሳብ የገባሁበት ምክንያት ምን ነበር? ሁለት ሺ አስራ ስምንት ላይ አዲስ አበባ ዓለም ላይ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ሆና በጣም ኃይለኛ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ ተመድባ ነበረ። ይሄ በጣም አሳስበኝ ነበረ። እኛ ሀገር፣ ደግሞ እንደምታስቡ ከሆነ ስፔሻሊ ደግሞ አዲስ አበባ ላይ ፌስታል በየቦታው በግዴለሽነት ሲጣል እናያለን። እንዲሁ በነፃ ደግሞ በየወሩ ወደ ሁለት ሚሊዮን የሚሆኑ ፌስታሎች አዲስ አበባ ላይ ብቻ በመጣ ይታደላሉ። እነዚህ ሁለት ሚሊዮን ፌስታሎች ደግሞ በስራ ይጣላሉ አይጣሉ የሚለው እንግዲህ የምናየው ነገር ነው። ይሄ በጣም ለኔ አሳሳቢ ሆኖብኝ ነበር። ሰው መጀመሪያ ላይ ያሰብኩት እንደውም ኢንተርኔት ላይ የእንቁላል ማስቀመጫዎችን ከወረቀትና ከአትክልት ዘር ጋር እየቀላቀሉ የሚሰሩ አንድ የወጣት ቡድኖችን አየሁኝና በጣም አስደምቆኝ እሱን ለመስራት ነበር ያሰብኩ የነበረው። ነገር ግን የወረቀት ማስቀመጫ ሀገራችን ላይ ኦልሬዲ ድጋሚ በሚጠቀሙት ወረቀት እየተሰራ ነው ያለው እና አይ ቲንክ እሱ ጥሩ ቦታ ይይዛል ብዬ ስላሰብኩኝ ወደ ፌስታል ለመዞር ፈለኩኝ። አሁን እነኝም ቦታዎች በተቻለ አቅም ፌስታልን እንዲያስቀሩልን በሚል ሰው ይሄ ይተከላል ወደ አትክልትነት ይቀየራል የሚለው ኢንትረስትድ ሆኖበት እንሞክረው ብሎ እንጀምረውም ነው ይሄንን ሀሳብ ያመጣሁት። በአሁን ሰዓት ቦርሳዎቹ በጥቂት ቁጥር ብቻ እየተመረቱ መሆኑን የምትናገረው ረዴት ለጊዜው የቲማቲምና የካሮት ዘር መያዛቸውንና በቀጣይ ሰፊ የዘር ምርጫ እንዲኖራቸውም እየሰሩ መሆኑን ታስረዳለች። እኛ በዋነኝነት ያሰብነው በማሽነሪ የታገዘ ማምረት ለማካሄድ ነው ያሰብነው። ነገር ግን አሁን ላይ አቅማችን እዛ ላይ አልደረሰም። ስለዚህ በኪራይ ማሽኖች እየሰራን ያለ ነው። በራሳችን ማሽኖች ሲሆን ማሽኖችን በመከራየት ነው እየሰራን ያለ ነው። ለእነዚህ ደግሞ የምንጠቀማቸው አንደኛ ከዚህ በፊት ጥቅም ብሎ የነበረ ወረቀት አሁን በድጋሚ ተዘጋጀ ማለት ነው። እሱን እንጠቀማለን። የአታክልት ዘርን እንጠቀማለን። የአታክልት ዘሩ ደግሞ ስንጠቀም በጣም ኢኮኖሚካል በሆነ መንገድ ብክነትም በማይኖርበት መንገድ ነው የምንጠቀመው። ከዚህ በተጨማሪ ግሉ ወረቀቱን፣ የማጣበቂያ የመሳሰሉትን ነገሮች እንጠቀማለን። ከዚህ በተጨማሪ መጨመር እንፈልገው ነገር ምንድን ነው? ብዙ ጊዜ ወረቀት ቦርሳ መያዣዎች ወይ ገመድ ይሆናሉ፣ የቃጫ ይሆናሉ። እኛ ግን ሙሉ ቦርሳው ከአፈር ጋር እንዲዋሀድ ስለምንፈልግ ሙሉ በሙሉ ከወረቀት የተሰራ ነው። ዘሩ ላይ አፈርም ላይ ምንም አይነት ጉዳት ና አስከትሉ ኬሚካሎች ብቻ ነው የምንጠቀመው። ሁለት እስከ ሶስት ጊዜ መልሰን እንድንጠቀመው ብለን ነው ምናስበው። ምክንያቱም እቃ ገሰንም ስንመጣ በሶስታ ጊዜን ከገባን በኋላ አጣጥሸን እናስቀምጣለን ለድጋሚ ድጋሚ ለመጠቀም ማለት ነው። ይሄኛውንም በዛ ወይ ለመጠቀም ነው። አጣጥሾ ቶቻችን በተደጋጋሚ ገበያም ሲሄዱ ምንም ሲሉ እራሱን እንዲጠቀሙት ምክንያት የሚለውንም ነገር እጅጉ ለመቀነስ ይረዳናል። ዘሮችን አሁን ላይ ከኢትዮጵያን ሲድ አሶሴሽን ጋር ስለ ዘር የሚሆነውን ማቀሩ በመነጋገር ላይ ምን ያለ ነው። ለጊዜው እየተጠቀምን ያለ ነው የካሮትና የቲማቲም ዘር ነው። ነገር ግን ወደፊት ምን እናስባለን፣ ቦርሳዎችን በተለያየ አይነት ሰው በምርጫው የተለያዩ አይነትን ቤጅቴብልን እየመረጠ እሱ ዘር ያለበትን ቦርሳ እዛ ላይ እንዲገዛ እናስባለን። ይሁንና ሲተከል የሚበቅለውን ቦርሳ ለገበያ በማብቃትና በማስተዋወቅ ሂደትም ውስጥ የተለያዩ ፈተናዎች እንዳሉባቸው ነው ረዴት የምትናገረው። አንደኛው ቻሌንጅ ምንድነው? ህብረተሰቡ የፌሳልን ጉዳት ጉዳት ብላልተገነዘበውም ወይም የምር የሚያደርሰው ጉዳት ምን እንደሆነ አላወቀውም። ይህ በጣም ትልቅ ቻሌንጅ ነው። አንድ ነገር ሰው እንደሚጎዳው ካላወቀ በቀር ሊያቆሙ ፈቃደኛ ሊሆንልን አይችልም። ሁለተኛው ደግሞ የዋጋ ጉዳይ ነው። ፌስታል ኦልሞስት ምንም ሳንከፍልበት ማለት ይቻላል። በየቀኑ ቤታችን ውስጥ ብዙ ፈስበን እንገባለን። ለምንገዛው እቃ እንከፍላለን፣ ለፌስታል ግን አንከፍልም፣ ግን በብዛት ይዘነው እንገባለን። ከዚህ ጋር መወዳደሩ ትንሽ ይከብደናል። እኛ ቦታዎች ማለት ነው፣ በሁለት አይነት ሳይዝ ነው የሚመጡት መካከለኛ ሳይዝ እና ትልቅ ሳይዝ ሆኖ ማለት ነው። ትልቁን ሳይዝ የምንሸጠው በስምንት ብር ነው። ሚዲየም ዋን ደግሞ በስድስት ብር ነው የምንሸጣ። በስምንት ብር የሚሸጠው አሁን አዲስ አበባ ገበያ ላይ ባሉ ሌሎች የወረቀት ቦርሳ በአስራ ሶስት ብር የሚሸጠው ነው። እኛ በተቻለ አቅም ዋጋችንን ለማውረድ አስዘናል። ምክንያቱም አላማችን አንደኛ ተደራሽነትን ማግዛት፣ እንዲሁም አዌርነት መፍጠር ስለሆነ ዋጋችንን በደንብ አውርደን ነው እየሰራን ያለነው። ሌላው ደግሞ በደረጃ ደግሞ ስንመጣ ባለፈው አመት ላይ የተወካዮች ምክር ቤት ፌስታልን ከገበያ ላይ እንዲወጣ የሚል ሕግ አውጥቶ ነበረ። ነገር ግን ሕጉ መሬት ላይ ወርቶ አላየነውም እስካሁን። ከዚህም በፊት እነዚህን የመሳሰሉ ሕጎች ሲወጡ እንሰማለን ነገር ግን ሲተገበሩ አይተናቸው አናውቅም። በቆራጥነት እነኝህ ህጎች ካልተተገበሩ በቀር አንደኛ እነኝህ ነገሮች መስራት ከባድ ነው። ሁለተኛው የነገሪቷ ኢትዮጵያን በጣም የምታሰጋት ይሆናለች ብዬ አስቢያለሁ። ፕላንተብል ባክስ ወይም መተከል የሚችሉ ቦርሳዎች ፋብሪካ አቁሞ ሙሉ ለሙሉ ወደ ስራ ለመግባት የገንዘብ ድጋፍ የሚሻ ሲሆን የብሉሙን የስራ ፈጣሪዎች ውድድር ላይ የማብቂያ መርሃ ግብር ውስጥ በተመቻቸላቸው እድል በመጠቀም እየተንቀሳቀሱ ይገኛሉ። በአሁን ሰዓት ለመጨረሻው ዙር ካለፉት ተወዳደ ተወዳዳሪዎች መካከል ናቸው። ለአሜሪካ ድምፅ ዘገባ አይደን ገረመው ከዋሽንግተን ዲሲ። 제가. How the ሀቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከእኛ ጋር ስለሆናችሁ እናመሰግናለን። አሁን ሀብታሙ ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል። የኢትዮጵያ ብሔራዊ ቡድን ካሜሮን ያውንዴ ላይ በሚቀጥለው ዓመት በሚደረገው የአፍሪካ ዋንጫ ላይ ለመሳተፍ ወሳኝ እንደሆነ የተነገረለትን ጨዋታ የፊታችን ረቡዕ ያከናውናል። በምድብ ኬ ምድቡን ከምትመራው አይቬሪኮስት ሁለተኛ ደረጃ ላይ ከምትገኘው ማዳጋስካርና መጨረሻ ደረጃ ላይ ከምትገኘው ኒጀር ጋር የተመደበው የኢትዮጵያ ብሔራዊ ቡድን ተፎካካሪው የማዳጋስካር ብሔራዊ ቡድን ነው። ኢትዮጵያ በምድቡ ውስጥ ባደረገቻቸው ጨዋታዎች ድልና ሽንፈትን ስታስመዘግብ ሰንብታለች። በህዳር ወር 2019 የጎርጎሳውያኑ ዘመን አይቬሪኮስትን ለአንድ 1፣ ባህር ዳር ላይ አሸንፋለች። ኒጀር ኒያሚ ላይ ደግሞ አንድ ለዜሮ ተሸንፋ በመልሱ ጨዋታ ባህር ዳር ላይ 3 ለዜሮ አሸንፋለች። ማዳጋስካር በበኩሏ አቢጃን ላይ በአይቤሪኮስት 2 ለ1 ተሸንፋ በመልስ ጨዋታው ቶማሲና ላይ አንድ ለአንድ አቻ ተለይታለች። በጎርጎሳውያን አቆጣጠር ኅዳር 2019 ሁለቱ ቡድኖች አንታናና ሪቮ ላይ በተገናኙበት ወቅት ማዳጋስካር አንድ ለዜሮ አሸንፋ ነበረ ረቡዕ ባህር ዳር ላይ የሚደረገው ጨዋታ ኢትዮጵያ ከዘጠኝ ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ የምታደርገው ጥረት ወሳኝ ክፍል እንደሆነ እየተነገረለት ነው። የቶኪዮ ኦሎምፒክ አዘጋጆች ከጃፓን ውጭ የሚመጡ ተመልካቾችን እንደማያስተናግዱ አስታውቀዋል። በአራት ዓመት አንዴ የሚደረገውን ስፖርታዊ ትዕይንት ለመመልከት ቀድሞ ትኬት የገዙ 600 ሺህ ተመልካቾች ገንዘባቸው እንደሚመለስላቸው ተነግረዋል። ከዚህ በተጨማሪ ፓራ ኦሎምፒክ የሚሰኘው አካል ጉዳተኞች የሚፎካከሩበት ትርኢትን ለመከታተል ትኬት የቆረጡ 30 ሺህ ሰዎችም ገንዘባቸው ይመለሳል ተብሏል። ዛሬ ደግሞ ቀደም ብሎ በወጣው መግለጫ ላይ ከተመልካቾች በተጨማሪ አስፈላጊነታቸው ከሚታመንባቸው በስተቀር ዓለም አቀፍ በጎ ፈቃደኛ ሰራተኞችን ጃፓን እንደማትቀበል ይፋ አድርጋለች። በኮሮና ቫይረስ ስርጭት ስጋት ምክንያት ገደቦችን ያከታተለችው ጃፓን የተወዳዳሪ ቤተሰቦችም ውድድሮችን እንዳይታደሙ ልትከለክል እንደምትችል እየተነገረ እንደሆነ ሮይተርስ ዘግቧል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮው አትሌቲክስ በድኅረ ኮቪድ-19 ዓለም የጤና ውጥንቅጥን በመቅረፍ ረገድ ትልቅ ሚና እንደሚኖረው አስታውቀዋል። ተቋማቸው ስፖርታዊ ኃላፊነቱን ለመወጣት እየተዘጋጀ መሆኑንም ለሮይተርስ ተናግረዋል። ወደ 50 በመቶ የሚሆነው የአብዛኛው ሀገራት ሕዝብ በአሁኑ ሰዓት የአካል እንቅስቃሴ እንደማያደርግ እየጠቆሙት ኮው ይህም በዓለም ምጣኔ ሀብት ላይ የወደቀ ትልቅ ጫና መሆኑን ተናግረዋል። አትሌቲክስ ማኅበራዊና መጣኔ ሀብታዊ ድቀት የደረሰባቸውን ማኅበረሰቦች በመርዳት ረገድ የላቀ ሚና እንደሚኖረው አጽንኦት ሰጥተዋል። የሁሉን አትሌቶች ተሳትፎም ጠይቀዋል። ነብታሙ ስዩም ለስፖርት ዘገባው እናመሰግናለን። ዛሬ ዓለም አቀፍ የውሃ ቀን ነው። በዋዜማው የዓለም የአየር ትንበያ ተቋም የአየር ንብረት ለውጥ ከውሃ ጋር የተያያዙ አደጋዎችን እያባባሰ በዓለም ዙሪያ የሚኖሩ በቢሊዮኖች የሚቆጠሩ ሰዎችን ሕይወት ላይ ስጋት እየጣለ እንደሆነ አስታውቋል። የሊሳ ሽላይንን ዘገባ ነብታሙ ስዩም እንደሚከተለው ያቀርብልናል። ከአየር ንብረት ጋር የተያያዙ አደጋዎች እየጨመረ የመጣ የጎርፍ መጥለቅለቅና ዘለግ ላለ ጊዜ የሚቆይ ድርቅን ያጠቃልላሉ። የአየር ንብረት ለውጥ የዝናብ መዛባትን በማስከተል የውሃ አቅርቦት ላይ ጫና እየፈጠረ ይገኛል። የዓለም አየር ትንበያ ተቋም እንደሚለው እየጨመረ የሚገኘው የጎርፍ መጥለቅለቅ የውሃ ማደያዎችንና የንጽህና መስጫ አውታሮችን በመውደም የውሃ ምንጮችን እንዳይበክል ተሰግተዋል በዚህ ምክንያት በቢሊዮኖች የሚቆጠሩ ሰዎች ውስን የውሃና የንጽህና አገልጋሎቶችን እንዲያገኙ አሊያም ደግሞ ጭራሹን እንዳያገኙ አድርጓቸዋል ይላሉ የተቋሙ ቃል አቀባይ ክሌር ነሊዝ ከዓለም ህዝብ 39 በመቶ የሚሆነው ንጹህ ውሃ አያገኝም በማህበራዊና ምጣኔ ሀብታዊ ለውጦች፣ በህዝብ ቁጥር መጨመር፣ እንዲሁም ተንቀሳቃሽ የበረዶን ግግሮች ወደ ውሃ መንጭነት በመቀየራቸው ምክንያት ይሄ ችግር ይባባሳል ብለን እንጠብቃለን። የዓለም አየር ትንበያ ተቋም ተንቀሳቃሽ ግግር በረዶን የዓለም የውሃ ማማ ሲል ይጠረዋል። የበረዶ ሽፋንና ግግር የበረዶ መቅለጥ ወደ ተጨማሪ አደጋ የሚያመራ ነው። ይህም በምላሹ በመቶ ሚሊዮኖች የሚቆጠሩ ሰዎች የረጅም ጊዜ የውሃ ክምችታቸው ላይ ስጋት ጥሎባቸዋል። ነሊት እንደሚሉት ለዚህ ሁነኛ ማሳያ የሚሆነው በታጂኪስታን የተፈጠረው ክስተት ነው። ታጂኪስታን በሃያኛው ክፍለ ዘመን 1450 የሚሆኑ የግግር በረዶ ክምችቶች የነበሯት ሀገር ናት። ዛሬ ከአንድ ሺህ በላይ የሚሆኑት ቀልጠዋል። የነበረው አጠቃላይ ግዝፈት በአንድ ሶስተኛ ቀን ንሷል ይሄ በቅርብ ጊዜ ውስጥ እኛ የግግር በረዶ መናወጥ ብለን የምንጠራውን የበዛ የበረዶ አውሎ ወይም መንሸራተት የጭቃና ውሃ መጥለቅለቅን ችግርን ፈጥሯል። ተንቀሳቃሽ ግግር በረዶ ቁልፍ የውሃ ምንጭ ነው። በመጪ ዘመናት ውስጥ የግግር በረዶ መቅለጥ ብዙ ሚሊዮኖችን ለውሃ እጥረት ጭንቀት እንደሚጥል ነሊስ አስጠንቅቀዋል። እሳቸው እንደሚሉት ተመሳሳይ ክስተቶች በዓለም ላይ እየተደጋገሙ ናቸው። ተቋሙ ከዓለም ሀገራት መካከል ከግማሽ በላይ የሚሆኑት ጥራቱን የጠበቀ የውሃ አጠቃቀም ስርዓት የላቸውም ብሏል። የዓለም አየር ትንበያ ተቋም በዓለም ላይ እየተመናመኑ የመጡ የውሃ ምንጮችን ለመጠበቅና የአየር ንብረት ለውጥን ለመቀነስ የተቀናጀ እርምጃ እንዲወሰድ ጥሪ እያቀረበ ነው። ዜናዎቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሰኞ ምሽት መርሃ ግብራችንን እዚህ ላይ ይፈጸምን። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪ እያላችሁ ልታደርሱን ትችላላችሁ። 2022076379 የስልክ መስመር ላይ በዋትሳፕ የድምፅ እንዲሁም የጽሁፍ መልእክት ልታደርሱን ትችላላችሁ። በፕሮግራም አርጦቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታም ስዩም፣ እንዲሁም በመስተንግዶ እኔ ኤደን ገረመው ከመላው የአሜሪ ከድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት